ዛፍሪ ከሶስት ዓመታት በፊት በቤተልሔም ደጀኔ አማካኝነት ለወረቀት አምራች ድርጅቶች የሚያገለግል ጥቅል ወይም ፐልፕ ሙሉ ለሙሉ ከግብርና ተረፈ ምርቶች የሚያመርት ተቋም ነው። ከአምስት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሀሳቡ ወጣኝ ቤተልሔም ደጀኔ በዋናነት በአካባቢ ጥበቃ ላይ ትኩረቷን ያደረገች ሲሆን ሙሉ ለሙሉ ከዛፍ ምርት ነጻ የሆነና በተጨማሪም ለአነስተኛ ገበሬዎች ተጨማሪ የገቢ ምንጭ ሊሆን የሚችል ምርት ይዛ መቅረቧን ትናገራለች። በአሁኑ ሰዓትም ከአጋር መስራቿ ቤቴልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካቸውን እያቆሙ ይገኛሉ። ቤቴልሔም ይህን ሀሳብ መወጠን የጀመረችው ገና በተማሪነት ጊዜዋ እንደሆነ ታስታውሳለች። ተማሪ ነበርኩኝ ዛሌ ቴ ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አትክልት ተራ አብራን ሄድ ነው ያው አትክልት ተራ አትክልት ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁት ትዛራሚ በጣም የተለያየ ነበረ ንጹ ይነው ሰቶች ከለርፍ ሊሆነ ነገር ምናምን ነበር ኤክስፔክት ያደረግኩት። ግን ተቃራኒ ነበረ። በጣም ቆሻሻ ነበር። እንጃ የደነገጥኩበት እና በቃ ኢሚዲዬቲ እዚያው ላይ ልጅንድን ነው ማድረግ የሚቻለው ነ ማለት ማቅዳት ይህ ቦታ ማቅዳት፣ እንደገና ያለን ወይ ሲሰሙን ወደ ምን መጠቀም ይቻላል የሚለውን ኢሚዲዬቲ እዚያው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት በመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስኜ ብዙ ፋይናንስ ሲጠይቅ ነበረ። ምንም አላውቅም ነበር። ምንም ከየት እንደሚጀምር ምን እንደሚደረግ አላውቅም። እዚህ ፌል አደረገ። ከዛ ቀጥዬ ላይ እስኪ አንዱን ቆሻሻ እንዴት ማኔጅ ማድረግ እንደሚችል የሚለውን ደግሞ ፌል ሲያደርግ ጊዜ ትምህርት ቤት ሲሰልቅ ሁሉ አመት የተማርሽበት ፈተና ወረቀቶች ብዙ የወረቀት እንትኖች ክምችት ይኖራል። አይፈለግም ይጣል ማለት ነው። ብዙ ጊዜ ቤት ውስጥ ማአት ወረቀት ነበረ ሳመ ይቻላል እንዴ? እኔ ራሴ ከቤት ሳልጀምር ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረ ና እንዴት ፕላስቲክ ሪሳይክሊንግ ብዬ ላለ ብዬ ወደ ወረቀት ስትገባ ከዛ ነው ለአካባቢ ደህንነት ሲባል ከዛፍ ምርት ነፃ የሆነና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍቷቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች። እና የምናመርከው ሁለት ነገር ነው። አንድ ታልክ ይባላል። ታልክ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከሰልቱ፣ ደግሞ ጥቅል ወረቀት እንሰራለን። በትልቅ ሮል ይጠቀለል እና አንድ ቶን ምናምን ሊሆን ይችላል አንዱ ጥቅል። ያንን ፋብሪካዎች ይወስዱና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል የሚቀይሩ ኤንቨሎፕ ሊሆን ይችላል። ያንን ይወስዱና ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ የእኛን ፕሮዳክት ሲጠቀሙ ሀንድሬድ ፐርሰንት ኤኮ ፍሬንድ የሆነ ምርቶችን ማውጣት ይችላሉ ማለት ነው። በቀጥታኛ ለፋብሪካዎች ነው የሚሸጠው፣ ወረቀትን ማለት ነው። ማንኛውም ፋይበር ያለው ነገር ወረቀት ሊሆን ይችላል። ያንን ኮንሰፕት ካወቅኩኝ በኋላ

እንደዚህ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የሌለው እንጂ ሌሎች ሀገሮች ላይ የተሞከረ በትላልቅ ፋብሪካ ደረጃ የሚሰራ ኮንሰርት ነው። ስለዚህ ያው ያንን አዳፕት ያደረግነው እየደጋገመን፣ ከዛ ወደ ላብራቶሪ ቴስቲንግ ሾሽ አድርገን ያው አሁን ሳይል ያለው ስጅን ደርሰናል። ሌላ ትልቁ ቻሌንጅ ደስ የነበረው ፋይናንስ ነበር። ትልቁ ነበረው ማሽን ከውጭ ማምጣት ነበረ። ምንድን ያደረግንም ማሽን ከውጭ ከምንማመጣ፣ እንደገና ደግሞ የሚመጣው ማሽን መጥቶ ስናመርት ያለው ፕሮሴስ ላይ እራሱ በጣም ብዙ ውሃን የሚጠቀም ያደርገናል። በጣም ብዙ ኤነርጂ እናወጣ ያደርገናል። ዌስት አለው የራሳችን ማሽኑን ዲዛይን ማድረግ የሚችልበት ሚ አንተ ፕሬዚደንት አይንዲ ምንድን ነው ያደረግነው? ማሽኑን ዲዛይን ተደርጎ አልቋል። ዚ ሎከሊ ሙሉ በሙሉ ማሽኑን ሀገር ውስጥ ነው የሚመረተው። ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረክታልም ትላለች። መጀመሪያ ከእንጨት ሰራም ብለን ስንወስድ ግዴታ ሌላ ኦርተርኔቲቭ ማግኘት ማለት ነበረብን ካገኘናቸው ሁሉ አማራጮች በደስ ገለባ ወይም ደግሞ ገበሬዎች እርሻች ሰው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትናለ እዛው መሬት ላይ ማለት ነው። በፊት ይቃጠል ነበር። እዛው ነበር የሚያቃጥሉት፣ ማንሳት መሬቱንም መሬቱን ምሰርታይል እንዲያደረግላቸው ያቃጥሉት ነበረ። በፊት የነበራቸው ትሬን ዜና። ማቃጥሉን ደግሞ በእርግጥ መንግስት ከልክለው፣ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉት። ግን ምንድን ነው የሚያደርጉት? እዛው ላይ ይፈሉታል። ሰው አፈሩን ፈታይ እንዲያደረግላቸው ነው የሚፈልጉት። ስለዚህ ስለዚህ እኛ ምንድን ነው ያደረግነው እነሱን ለማሳመን ፋቶች አደረግናቸው። አንደኛ ነገር፣ ለእነሱም ለእኛ በሚሸጣቸው እንደ ተጨማሪ እንካን የሆነላቸው፣ ሁለት ደግሞ የእኛ የምርት ፕሮሰሳችን ላይ ምንድን ነው ያለው ካመረትን በኋላ መጨረሻ ላይ ወረት ፕሮዳክት አለ ብላት ምከር የሚባል ፈሳሽ እንትን ነው ግን ከፈሳሱ የሚወጣ ዝቃጭ አለ፣ ቀረው ማለት ነው። ያ ዝቃጭ ምንም አይነት ኬሚካል አይኖረውም። ኦርጋኒክ ፈርትላይዘር ነው። መልሶ ለገበሬዎቹ ማለት ነው። ምንድን ነው ያደረግነው የምንፈልገውን ሀገራችን ኤክስትራክት እናደርግና አውጥተን መልሰን በነፃ ፋሶች ሲፈጠር ነው። በፎከስ ያደረግነው ትናንሽ ገበሬዎች ላይ ነው። የዛፍሪ አጋር መስራች ቤተልሔም ደጀኔ እንደ ኤሮፓያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታር እና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ ዓመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ